የአሜሪካ ድምፅ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ምሽት ጥር 14 2015 ዓ ም ዝግጅታችን ጀመረ። ¶¶ በትግራይ የሚገኙ ኢንዱስትሪዎች በየደረጃው ዳግም ስራ እንደሚጀምሩ የኢንዱስትሪ ሚኒስቴር አስታወቀ። የምሽቱ አብይ ጉዳያችን ነው። በሌላ በኩል ደግሞ በኢትዮጵያ የተለያዩ አካባቢዎች እየተከሰተ ካለው ግጭት አብዛኛው በፍጥነት እያደገ ካለው የህዝብ ቁጥርና ሀገሪቱ እያደረገች ካለችው የስነ ህዝብ ሽግግር ጋር የተያያዘ ነው ሲሉ የዘርፉ ባለሙያዎች ተናገሩ። ኢትዮጵያ በዓለም ላይ በፍጥነት የህዝብ ቁጥራቸው በማደግ ላይ ካሉ ሀያ ሀገራት አንዷ ነች። እንዲሁም ደግሞ ለግጭት ተጋላጭ በመሆን እንዲሁም በቀዳሚ ተርታ የምትሰለፍ ነች። ጥናቶቹ እንደሚያሳዩት ይሄ የህዝብ እድገቱ የፈጠረው ጫናና ተጽዕኖ እንደሆነ ነው። በ1960 አካባቢ ለምሳሌ የምናወስድ ሁለት ፐርሰንት ብቻ ነበር የሚያድገው የዛኔ ህዝባችንም 23 ሚሊዮን አካባቢ ነበር። 23ቱ ወደ 47 ለማደግ በጣም አጭር ጊዜ ነው የፈጀበት። አስቀድማችሁ የሰማችሁት በዚህ ዙሪያ ያነጋገርናቸውን ዶክተር የሺጥላ ወንድሜ ነህን ሲሆን ሁለተኛው ደግሞ ፕሮፌሰር ንጋቱ ረጋሳ ናቸው። በምሽቱ በዚህ ዙሪያ ጥንቅራለን። በሌላ በኩል የኢትዮጵያ የከፍተኛ ትምህርት ታሪክና እያጋጠሙ ያሉ ተግዳሮቶችን በተመለከተም ከባለሙያ ጋር ቆይታ ይኖረናል። ተቋማቱ ሀብት የማፍጠር እድል ሲኖራቸው ለመማር ማስተማር ማነቆ የነበረባቸውን የግብዓት ግብዓቶችን የማሟላት እድል ይሆናል። በአሁኑ ሰዓት እንደ አንድ መሰረታዊ ችግር የሚታየው ምንድ ነው? በተቋሞቻችን ላይ የመሰረተ ልማትና የፋሲሊቲ አቅርቦቶች የግብዓት አቅርቦቶች ጥረት አለ ነው ሶ ተቋማቱ በዚህ መልኩ ኦፕሬት ማድረግ ሲጀምሩ፣ ነፃ ሲሆኑ፣ ሀብት መፍጠር ሲጀምሩ ለመማር ማስተማር ለምርምር ስራዎቻቸው አቅም ሊሆኑ የሚችሉ ግብዓቶችን ማሟላት የሚችሉበት እድል ይፈጠራል ማለት ነው። የሰማችኋቸው በትምህርት ሚኒስቴር የአስተዳደርና የመሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብርማን ነው። በምሽቱ እናስደምጣችኋለን ሌሎች በርከት ያሉ በሀገር ውስጥና በዓለም ዙሪያ እየተካሄዱ ያሉ ጉዳዮችም ተካተዋል። ሰላም ጤናስጥልን እንደምናመሻችሁ፣ የተከበራችሁ አድማጮች። መሰናደውን በመምራት አብሬያችሁ የማመሻው ኤደን ገረመው ነኝ። ፕሮዲሰራችን ብርሃን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ። ዝግጅቶቻችንን ከሬዲዮ በተጨማሪም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ እንድታዳምጡ እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የምሽቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ታንዛኒያ እንደ አውሮፓ አቆጣጠር ከ2016 ጀምሮ ያገደችውን የተቃውሞ ሰልፍ ክልከላ ማንሳቷን ካሳወቀች በኋላ በታንዛኒያ ዋነኛው የተቃዋሚ ፓርቲ በዛሬው ዕለት የመጀመሪያውን ከፍተኛ የተቃውሞ ሰልፍ ማካሄዱ ተነገረ። የተቃውሞ ገደቡ መነሳት መንግስት፣ በምስራቅ አፍሪካዊቷ አገር ለፖለቲካ ነፃነት ያለውን ቁርጠኝነት ያመላክታል የሚል ተስፋ ማሳደሩም ተነግረዋል። የተቃዋሚው ቻዴማ ፓርቲ የህዝብ ግንኙነትና የውጭ ጉዳዮች ኃላፊ ዶኔ ምሬማ በተቃውሞ ሰልፍ ላይ ለተገኙት የፓርቲው ደጋፊዎች ባሰሙት ንግግር ችግር የፖለቲካ ስብሰባዎች ከተከለከሉባቸው እነዚያ ሰባት ዓመታት በኋላ ነገሮች ቀላል አይደሉም ብለዋል። በተቃውሞ ሰልፉ ላይ በሺዎች የሚቆጠሩ ሰዎች ተሳታፊ መሆናቸው ተዘግበዋል። ከእሳቸው በፊት በነበሩት ፕሬዝደንት ተቀምጦ የነበረውን የተቃውሞ ገደብ በዚህ ወር እንዲነሳ ያደረጉት የመጀመሪያዋ ሴት ፕሬዝደንት ሆነው የተመረጡት ሳሚያ ሱሉሁ ሀሰን መሆናቸው ተመልክተዋል። በምንም ነገር መደራደር የማያውቁት የቀድሞ ፕሬዝደንት ጆን ማግፉሊ በቅጽል ስማቸው ቡልዶዘር ወይም ዳምጠው ተብለው ይታወቁ እንደነበር تزجبوا በአፍሪካ የሚያደርጉትን የአስር ቀናት ጉብኝት በመጀመር ትናንት አርብ ሴኔጋል የገቡት የዩናይትድ ስቴትስ የግምጃ ቤት ሚኒስትሯ ጃኔት የለን ዛሬ ቅዳሜ የሴኔጋሉን የጎሬ ደሴት ጎብኝተዋል። የለን ደሴቲቱን ከጎበኙ በኋላ ባሰሙት ንግግር አትላንቲክ ውቅያኖስን ስለተሻገረው የባሪያ ንግድ ሊገለጽ የማይችለው ጭካኔ ሲሉ ተናግረዋል። የጎሬ ደሴት የአፍሪካና አሜሪካ ታሪኮች በጽኑ የተሳሰሩ መሆኑን ያስታውሱናል። አሳዛኙ ታሪክም ከዚህ በተወሰዱት ሰዎች ትውልድ ብቻ የሚያበቃ አይደለም ብለዋል የለን ሚኒስትሯ ዛሬ ቅዳሜ ረፋዱ ላይ ከሴኔጋል ፕሬዚደንትና የወቅቱ የአፍሪካ ሕብረት ሊቀመንበር ማኪሳል እንዲሁም ከፋይናንስ ሚኒስትሩ ማማዱ ባ ጋር ተገናኝተው መነጋገራቸው ተዘግበዋል። ሴኔጋል እንደ ብዙዎቹ አገሮች በአገር ውስጥ የዋጋ ንረትና ግሽበት የተመታች ሲሆን ከፍተኛ የምግብ የነዳጅና የማዳበሪያ ዋጋ ውድነት ያለባት መሆኑ ተገልጸዋል። ተነቃቅቶ የነበረው ኢኮኖሚዋም ዓለምን እያናጋ ባለው የሩሲያ ዩክሬን ጦርነት መጎዳቱ ተመልክተዋል። የለን በአየር ንብረት ቀውሱ ክፉኛ ከተጋለጡት ሀያ አገሮች መካከል 17ቱ የሚገኙት በአፍሪካ ነው ብለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አፍሪካ ምር ለሆነው ለዚሁ ቀውስ ማስወገጃ የሚውል ከ ከአንድ ቢሊዮን ዶላር በላይ የገንዘብ ድጋፍ ለማድረግ ማቀዳቸውንም የዩናይትድ ስቴትስ ግምጃ ቤት ሚኒስትሯ ጃኔት ለን ትላንት አርብ ማስታወቃቸው ተመልክተዋል። ሚኒስትሯ ዳካር ውስጥ በዩናይትድ ስቴትስ የሚደገፉ የወጣትና የሴቶች ፕሮጀክቶችን የተመለከቱ ሲሆን ከሴኔጋል በኋላ ወደ ዛምቢያና ደቡብ አፍሪካ እንደሚያቀኑ ተነግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የካሜሩን መንግስትና አንዳንድ የእንግሊዝኛ ተናጋሪ ክልል ተገንጣይ ቡድኖች የሰላም ድርድሩን ለመጀመር መስማማታቸውን ካናዳ አስታወቀች። ተፋላሚዎቹ የተስማሙት ከ6000 ሰዎች በላይ የገደለውን ግጭት ለማቆም መሆኑን የካናዳ የውጭ ጉዳይ ሚኒስቴር ትናንት አርብ ባወጣው መግለጫ ማስታወቁን ሮይተርስ ዘግበዋል። የውጭ ጉዳይ ሚኒስትሩ ሜላኒ ጆሊ ባወጡት መግለጫ ተፋላሚዎቹ ወገኖች ሁሉን አቀፍ የሰላምና የፖለቲካ መፍትሄ በማምጣት ግጭቱን እንዲያበቃ ከሚያስችለው መፍትሄ የሚያደርሰውን ንግግር ለመጀመር መስማማታቸውን ካናዳ ታደንቃለች ማለታቸው ተመልክተዋል። የትጥቅ ግጭቱ የተጀመረው እንደ ኤሮፓ አቆጣጠር በ2017 ሲሆን አብዛኛው ክፍል የፈረንሳይ ተናጋሪዎች በሆኑበት የማዕከላዊቷ አፍሪካ አገር እንግሊዝኛ ተናጋሪ የሆኑት የካሜሩን ክልሎችን የማግለል ሁኔታ ታይቷል የሚል ቅሬታ ከተፈጠረ ወዲህ መሆኑም በዘገባው ተመልክተዋል። በግጭቱ ለትምህርት ምንም እድል ያላገኙ 600 ሺህ ህጻናትን ጨምሮ ወደ 800 ሺህ የሚጠጉት ሰዎች መፈናቀላቸውን ካናዳ አስታውቃለች። ቱርክ የስዊድን የመከላከያ ሚኒስትር አንካራን ለመጎብኘት የነበራቸውን እቅድ መሰረዟን አስታወቀች። ቱርክ ጉብኝቱን የሰረዘችው ስዊድን የቱርክ ተቃዋሚዎች ስቶክሆልም ውስጥ በሚገኘው የቱርክ ኤምባሲ ፊት ለፊት ተቃውሞ እንዲያደርጉ ፈቅዳለች በሚል መሆኑ ተገልጸዋል። የቱርክ መከላከያ ሚኒስትር ሁሉሲ ኦካር የስዊድን መከላከያ ሚኒስትር ፖል ጆንሰን የፊታችን አርብ ጥር 19 2015 ዓ ም በቱርክ የሚያደርጉት ጉብኝት ምንም ትርጉም የማይሰጥ ነገር ነው ብለውታል። ምክንያቱም ስዊድን የቱርክ ተቃዋሚዎች ያደረጉትን አጸያፊ የተቃውሞ ሰልፍ ለማስቆም እርምጃ መውሰድ ሲኖርባት የወሰደችው አንዳችም እርምጃ የለም ሲሉ መናገራቸው ተዘግበዋል። ቱርክ የታቀደውን የተቃውሞ ሰልፍና በተቃውሞውም ወቅት ቅዱስ ቁርአንን ለማቃጠል የነበረውን እቅድ አስመልክቶ ማብራሪያ እንዲሰጡ በቱርክ የሚገኙ የስዊድን አምባሳደርን ትናንት አርብ ጠርታ ማነጋገሯ ተመልክተዋል። ስዊድን የኔቶ አባል ለመሆን የቱርክን ድምፅ የምትሻ ሲሆን፣ ቱርክም ስዊድን የቱርክ ተቃዋሚዎች በአገሯ እንዲንቀሳቀሱ መፍቀዷን ቀጥላበታለች በሚል ድምጿን መያዟ ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅተዋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። በእኔ በኩል መልካም ምሽት። ለዓለም አቀፍ ዜናዎቹ ደረጀ ደስታን አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን የአማርኛ መሰናዶ ነው። ዝግጅቶቻችንን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት እንድትከታተሉ እንጋብዛለን። ከዚህ በተጨማሪም ዌብሳይታችን ቪኦኤ አምሃሪክ ዶትኮም ላይም ታገኙናላችሁ። በዚሁ ድረገጽ ላይ ከምሽቱ መሰናዶዎች በተጨማሪም ሌሎች የአሜሪካ ድምጽ ጥንቅሮች እዛ ላይ ይገኛሉ። አሁን ለምሽቱ አብይ ወዳደረግ ነው መሰናዶው፣ እንለፍ። በትግራይ የሚገኙ ኢንዱስትሪዎች በየደረጃው ዳግም ስራ ይጀምራሉ። በትግራይ ክልል ያሉ ኢንዱስትሪዎች በቅርቡ ስራ እንደሚጀምሩ የኢንዱስትሪ ሚኒስቴር አስታውቋል። በሚኒስቴር መስሪያ ቤቱ የኢንዱስትሪ ግብአትና የመሰረተ ልማት አማካሪ አቶ ዳንኤል ኦላኒ ለአሜሪካ ድምጽ በሰጡት ቃለመጠይቅ ወደ ትግራይ የተላከው የቴክኒክ ቡድን በሚሰጠው መረጃ መሰረት ፋብሪካዎቹ በየደረጃው ዳግም ወደ ስራ እንደሚገቡ ገልጸዋል። የወደሙ ፋብሪካዎችን በሚመለከት ደግሞ የቴክኒክ ቡድኑ መንግስት ውሳኔ እንዲሰጥበት ሀሳብ ያቀርባል ብለዋል። በትግራይ ክልል ጦርነቱ በኢንዱስትሪው ዘርፍ ያደረሰው ጉዳት ምን ያህል እንደሆነ ግን አልገለጹም። የትግራይ ኢንዱስትሪ ቢሮ በበኩሉ ከጦርነቱ በፊት በክልሉ ትላልቅ ፋብሪካዎችን ሳይጨምር ከ6300 በላይ አነስተኛና መካከለኛ የማምረቻ ኢንዱስትሪዎች እንደነበሩ አስታውቋል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ያጠናቀረው ዘገባ ቀጥሎ ይቀርባል። የኢንዱስትሪ ሚኒስቴር በትግራይ ክልል ያሉትን ኢንዱስትሪዎች ስራ ለማስጀመር አንድ የቴክኒክ ቡድን መላኩን በሚኒስቴር መስሪያ ቤቱ የግብዓትና የመሰረተ ልማት አማካሪ አቶ ዳንኤል ኦላኒ ለአሜሪካ ድምጽ ተናግረዋል። ቡድኑ በሚያቀርበው መረጃ መሰረትም የማምረቻ ኢንዱስትሪዎቹ በየደረጃው ዳግም ስራ እንደሚጀምሩም ገልጸዋል። ከአጭር ጊዜ አንፃር ወደ ስራ ሊገቡ የሚችሉ ሊኖሩ ይችላሉ፣ እንዲገቡ ይደረጋል። በመካከለኛ ጊዜም በረዥም ጊዜም እንደ መንግስት ውሳኔ ለውሳኔ ሊሆን የሚችል መረጃዎች ይሰባሰባሉ። ቲሙም የሄደው ይደጋሉ ከኢንዱስትሪ ሚኒስቴር የተላከው የቴክኒክ ቡድን በመቀለ በኩሃና በውቅሮ ከተሞች የመስክ ምልከታ ማድረጉን የተናገሩት የትግራይ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል በበኩላቸው ኢንዱስትሪዎቹ የተለያየ ጉዳት እንደደረሰባቸው ማየት መቻሉን አመልክተዋል። አንዳንዶቹ ማሽኖቹ ያልተነሱ ግን ማሽኖቹ የማይሰሩ አንዳንዶቹ ደግሞ በጦርነቱ ምክንያት ወደ ስራ ሳይገቡ ስለቆዩ የተበላሹ ስላልተንቀሳቀሱ የቆሙም አሉ። ውቅሮ ላይ ያየ ነው ለምሳሌ ሰሚያታ ለብረት ፋብሪካ እና ሸቫሌ ፋብሪካ ያየ ነው ሙሉ በሙሉ የወደሙ ናቸው። በኢንዱስትሪ ፓርክ ያየ ነው ደግሞ ብዙ ጉዳት የደረሰው አይደለም። በጦርነቱ ብዙም ጉዳት ያልደረሰባቸው ኢንዱስትሪዎች ከፌዴራሉ መንግስት የእዳ ስረዛን ጨምሮ በቂ ድጋፍ ከተደረገላቸው ፈጥነው ወደ ስራ መግባት እንደሚችሉም አቶ መሐሪ ገልጿል። አሁን ፈጥነው ወደ ስራ እንዲገቡ የግብዓት እጥረት ነው። የግብዓት እጥረትም የሚቀረፍ ከሆነ ሃርድ ካረንሲ ያስፈልጋቸዋል ማለት ነው። የውጭ ምንዛሬ በሰፊ የሚፈልጉ መሆናቸውን ያየ ነው። ሌሎች ደግሞ ትላልቆቹ ፋክትሪዎች ያየ ናቸው። የውጭ ባለሀብቶች ናቸው በብዛት። ስለዚህ እነሱም ደግሞ ያው ዋስትና ያለበትን ሰላም የተረጋገጠ ሆነው መንግስት ጥሪ እንዲያቀርብላቸው ይፈለጉም አሉ። ሌሎች ደግሞ ያው እንዳልኩ የማሽኖቹ ጥገናዎች ይነስታል የማድረግ አጠቃላይ ግን ዘላቂ ሰላም ሆኖ ያው መንግስት ሰላም ሙሉ በሙሉ አስተማማኝ ሆነዋል ተብሎ ግን የውጭ ባለሀብቶችም እንዲገቡ የውጭ ባለሙያዎችም ገብተው ለኢንዱስትሪዎች የሚበግሱ ተመዛ ከተፈጠረ ግን ወደ ስራ የሚገቡ የተወሰኑ ትላልቅ ኢንዱስትሪዎች እንዳሉ ነው በምልከታ ያየ ነው ማለት ነው። በትግራይ የመስክ ጉብኝት ያደረገው ቡድን ለመንግስት የተደራጀ መረጃ ያቀርባል የሚሉት አቶ ዳንኤል ኦላኒ ኢንዱስትሪዎቹ ወደ ስራ እንዲገቡ አስፈላጊው ድጋፍ ይደረግላቸዋል ብለዋል። ፌስ ባይ ፌስ ስራዎች በደንብ ይሰራሉ። ቀጣይ የፌዴራል መንግስት የሚጠበቅበት ነገር ይኖራል። ከሕዝቡም ከባለሀብቱም፣ ከክልል መንግስትም፣ ከፌዴራል መንግስትም በቅንጅት የሚሰሩ ስራዎች ቀጣይ ይኖራል። ስለዚህ የሄደው ቲም የመጀመሪያው ስራ መረጃዎችን ማሰባሰብ መረጃ ሲሰበሰብ በአጭር ጊዜ አንጻር ወደ ስራ ሊገቡ የሚችሉ ፋብሪካዎች ሊኖሩ ይችላሉ። እነሱን በአጭር ጊዜ ቴክኒካሊም አስተዳደራዊ ጉዳዮችም ሊፈቱ የሚገቡ ነገሮች ካሉ ይታያል፣ ይፈታል። ሙሉ በሙሉ ደግሞ የወደሙ ሊኖሩ ይችላሉ። እሱን ውሳኔ ለሚሰጥ አካል ለመንግስት የሚቀርበው ሁኔታ በዛ ልክ ስራው ይሰራል ማለት ነው። የትግራይ ኢንዱስትሪ ዘርፍ በጦርነቱ ምን ያህል ጉዳት እንደደረሰበት የተጠየቁት አቶ ዳንኤል ኦላኒ ጉዳቱ ለወደፊት በዝርዝር ይገለጻል ብለዋል። የክልሉ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ደግሞ በአጠቃላይ በዚህ ዘርፍ የደረሰውን ጉዳት የምናቀው ዝርዝር ጥናት ስናከናውን ነው። አሁን ያለው የጸጥታ ሁኔታ ግን ይህን ለማድረግ የሚፈቅድ አይደለም ሲሉ ገልጿል። ሁሉም ጥናት ለማጥናት ያስቸግራል። በአራት ዞን የሚሆን ለምሳሌ በምዕራብ በሰሜን ምዕራብ፣ በመካከለኛ ወይም ማዕከላዊ ዞን የምንለው በምስራቅ የተወሰኑ ወረዳዎች፣ በደቡብ የተወሰኑ ወረዳዎች፣ እነዚህ መዋቅርም እዛ ስለሌለ ተቃይ የሚቀና ይሆናል ማለት ነው። ጦርነቱ ከመጀመሩ በፊት ግን ትላልቅ ፋብሪካዎችን ሳይጨምር በክልሉ 6378 አነስተኛና መካከለኛ የማምረቻ ኢንዱስትሪዎች እንደነበሩ የተናገሩት አቶ መሐሪ እነዚህም ከ80 ሺህ በላይ ቋሚና ጊዜያዊ ሰራተኞች እንደነበሯቸው አመልክቷል። በኢንዱስትሪው ዘርፍ በጦርነት የደረሰውን ውድመት ለማጥናት የፌዴራሉ መንግስት የበጀት ድጋፍ እንዲያደርግም አቶ መሐሪ ጠይቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ቪያ ማሀሪክን ነው በመከታተል ላይ የምትገኙት። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። በኢትዮጵያ የተለያዩ አካባቢዎች እየተከሰተ ካለው ግጭት አብዛኛው በፍጥነት እያደገ ካለው የህዝብ ቁጥርና ሀገሪቱ እያደረገች ካለችው የስነ ህዝብ ሽግግር ጋር የተያያዘ ነው ሲሉ የዘርፉ ባለሙያዎች ተናገሩ። ኢትዮጵያ ወደ ስነ ህዝብ ሽግግር የገባችውም የህዝብ ቁጥሩ የሚጨምርበት መጠን መቀነስ የጀመረው ከ1990 አንስቶ መሆኑን የገለጹት ባለሙያዎቹ ሽግግሩ እስከ 2037 አለም እስከ 2050 ሊቀጥል ይችላል ሲሉ ተንብየዋል። ያኔ የህዝብ እድገቱ ቀጣይነት ያለው ነገር ግን ምጣኔ ሀብቱን የማያጨናንቅ ይሆናል በማለት ነው ያስረዱት። ባለሙያዎቹን ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል። በዘርፉ የተሰማሩ ባለሙያዎች እንደሚሉት የኢትዮጵያ የህዝብ ቁጥርና እያደገ ያለበት መጠን በአገሪቱ እየተከሰቱ ላሉ ግጭቶች አንዱ ምክንያት ነው። ይህንኑ ለአሜሪካ ድምፅ ያብራሩት በአዲስ አበባ ዩኒቨርሲቲ የአካባቢያዊና የቀጠናዊ ልማት ጥናት ክፍል መምህርና ተመራማሪ ዶክተር የሽጥላ ወንድሜ ነህ የህዝብ ቁጥር እድገትና እየተከሰቱ ያሉ ግጭቶች ቀጥተኛ ግንኙነት አላቸው ብለዋል። ኢትዮጵያ በዓለም ላይ በፍጥነት የህዝብ ቁጥራቸው በማደግ ላይ ካሉ ሀያ ሀገራት አንዷ ነች። እንዲሁም ደግሞ ለግጭት ተጋላጭ በመሆን እንዲሁም በቀዳሚ ተርታ የምትሰልፍ ነች። እንግዲህ ጥናቶቹ እንደሚያሳዩት ይሄ የህዝብ እድገቱ የፈጠረው ጫናና ተጽዕኖ እንደሆነ ነው እና የህዝብ ቁጥር እድገቱ በጣም መጨመሩ ግጭቶች ከቦታ ቦታ እንዲስፋፉ፣ የሰላምና የጸጥታ ደህንነትም ሁኔታ እንዲናጋ ሆነዋል። እና ያው እንዳልኩ ትስስሩ ቀጥታ ነው። የህዝብ ቁጥሩ መጨመር የጸጥታና የደህንነት ስጋት በአግባቡ ካልተሰራበት ይፈጥራል ማለት ነው። እንግዲህ ተጨባጭ እናርገው እና ኢትዮጵያ ውስጥ አሁን የጸጥታ ችግሮች አሉ፣ ይታወቃል። በተለያዩ ምክንያቶች የሚከሰቱ የህዝብ ቁጥሩ መጨመር የተለያዩ ምክንያቶችም ይኖሯቸዋለኛ የጸጥታ ችግሮች በፐርሰንት ማስቀመጥ ከተቻለ ወይ እንግዲህ በምን መንገድ ነው የሚያስቀምጡልኝ አላቅም። ድርሻው ምን ያህል ነው? እነዚህ የጸጥታ ችግሮች አሁን በሀገሪቱ ውስጥ ባለ ነው። ለምሳሌ የሩዋንዳን የዘር ፍጅት አንስቻለሁ። የዘር ፍጅቱ ዋና መነሻ ምክንያት የሕዝብ ቁጥር መጨመር ነው፣ ግን ከዛ ጋር ተያይዘው የመሬት እጥረት፣ በተቀናቃኝ ብሔረሰቦች መካከል ያለ ሀብትን የመቆጣጠር ፉክክር፣ ሌሎች ሌሎች ነገሮች እንደ ተጨማሪ ምክንያት ይነሳሉ። በእኛም ሀገር አሁን ለምሳሌ ብሔር ተኮር ግጭቶች አሉ። ሀብት ተኮር ግጭቶች አሉ። ምክንያታቸው ምንድን ነው? ከዚህ ጋር ሲባል የህዝብ ቁጥር በጣም መጨመርና ከዛ ደግሞ ሀብትንም ለመቆጣጠር ችግሮችን በብሔር እንዲቃኙ የማድረግ ያም የብሔር ግጭትን እየፈጠረ ይሄዳል ማለት ነው እና እኔ በአብዛኛው በፐርሰንቴጅ ማስቀመጡ ይከብዳል። ግን በአብዛኛው እዚያ ሀገር እየተከሰተ ያለው ግጭት በጣም በፍጥነት አሁን እያደገ ካለው የህዝብ ቁጥር ጋር እና ደግሞ እያደረግን ካለ ነው የዚህ የህዝብ ሽግግር ጋር ተያይዞ የተፈጠረ ይመስለኛል። ባለሙያዎቹ እንደሚሉት የኢትዮጵያ የህዝብ ቁጥር በተለይ ማደግ የጀመረው ከ1960 በኋላ ነው። በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ የሆኑት ፕሮፌሰር ንጋቱ ረጋሳ ለአሜሪካ ድምፅ እንዳስረዱት የኢትዮጵያ ህዝብ ቁጥር ከ1900 እስከ 1920 ለምሳሌ እድገት አያሳይም ነበር። የኢትዮጵያ ህዝብ ቁጥር በሂደት እያደገ የመጣው ከ1960 ጀምሮ መሆኑንም አስረድተዋል። በ1960 አካባቢ ለምሳሌ ብንወስድ 2 ፐርሰንት ብቻ ነበር የሚያድገው። ይዛን የህዝባችንም 23 ሚሊዮን አካባቢ ነበር። 23ቱ ወደ 47 ለማደግ በጣም አጭር ጊዜ ነው የፈጀበት። በ1990 አካባቢ ነው 47 እንኳ ነው ግን በ3 ፐርሰንት ማደግ ጀምረን ነበር። ከ1990 በኋላ ግን ብታየው እድገታችን የቀነሰ 2998 አሁን 2257 አካባቢ ነን እና መርታው በጣም ትልቅ ነው። ስለዚህ ኢትዮጵያ ወደ ትራንዚሽን ወይ ደግሞ ወደ ሽግግር የህዝብ ሽግግር የገባቸው ከ1990 በኋላ ነው የምንለው። አንደኛ የእድገት መጠኑ ቀንሷል። ከሶስት መውረድ ጀምሯል። ሁለተኛ የውልደት መጠናችን ሰባት ነጥብ አራት የነበረው 1994 አሁን አራት ነጥብ ሁለት አካባቢ ነው። ከፍተኛ ለውጥ ነው። በአንዲት እናት ከምትወልደው ሶስት ልጆች መቀነስ ተችሏል ማለት ነው። የቤተሰብ ምጣኔ ስንጠቀም ስናይ ከአራት ፐርሰንት ወደ አርባ አንድ ፐርሰንት ደርሰናል እና ሌሎችም ምጣኔ የሚጠቀመው ህዝብ ቁጥር ማለት ነው እና በጣም ከፍተኛ ለውጥ የታየበት በስነ ህዝብ አኳያ ማለት ነው። ስለነበረ ስነ ህዝብ ሽግግር ብለን እንጠራዋለን። ሽግግሩ የበለጠ ምጣኔ የማደግ ምጣኔ እየቀነሰ መጣበት ነው ማለት ነው። ህዝባችን እያደገ ነው። ያው ምክንያቱም ብራው ዘር ተዋል ምጣኔው ግን እየቀነሰ እየቀነሰ የመጣበት ነው። ይሄ ደግሞ እንግዲህ ፋይዳው ብዙ ነው። አሁን ያለንበት የሽግግር መጠን ከ25% አይዘልም። ገና ነው ሽግግሩ እስከ 2037 እስከ 2050 ሊቀጥል ይችላል። እንደ የፍጥነታችንና እንዳለን ኮሚትመንት ይወስነዋል። ኢትዮጵያ ወደ ስነ ህዝብ ሽግግር የገባችው ወይም የህዝብ ቁጥሩ የሚያድግበት መጠን መቀነስ የጀመረው ከ1990 ጀምሮ መሆኑን የተናገሩት ፕሮፌሰር ንጋቱ ሽግግሩ ሲጠናቀቅ ሊገኙ ከሚችሉ ውጤቶችም የተወሰኑትን አብራርተዋል። አንደኛ የውልደት መጠን ወደ ሁለት ይጠቃል አንዲት ሴት በህይወት ዘመና የምትወልደው የልጆች ብዛት አሁን ካለው አራት አምስት ከምንለው ወደ ሁለት በብሔራዊ ደረጃ ይሆናል። ሁለተኛ ሁለት በቃ የሚጠበቀው ቁጥር እሱ ነው የሚመከረው ለማለት ነው። ሁለት አደጋ አሉ። አንዳንድ ሀገሮች አሁን ሁለት ብለው ሄደው ወደ ኔጌቲቭ የገቡበት አለ። ከሁለት በታች ሲሆን የህዝብ እድገቱ ዜሮ በታች ይሆርናል። ለምሳሌ ራሻን ማየት ይቻላል። በዜሮ ነጥብ ዜሮ ሰባት ነው የሚያድገው። ዩክሬንን ማየት ይቻላል። ደቡብ አፍሪካን አፍሪካ ውስጥ ማየት ይቻላል። እንደዚህ አይነት ጣፋንታም አንፈልግም። ቢያንስ ግን አንዲት ሴት ሶስት ልጆ ልጆች ቢኖራት እድገቱ የተገደበ ነው፣ ግን ቀጣይነት ያለው እድገት ነው የሚሆነው። ኢኮኖሚው ለኢኮኖሚ የሚያስቸግር የሚያጨናንቅ የሚያንገዳግድ አይሆንም፣ የህዝብ እድገቱ የሚል አንድም ታን እኔ የራሴ እይታ ያለኝ። ብዙ አገሮች ግን ሁለት ብለው ነው የተነሱት። ሁለት ማድረስ በህይወት ዘመን አንድ ሴት የምትወልደው ሁለት መሆን አለበት ብለው ተነስተው ይንሸራተታል። ወደ ታች የሚሄድ ቴንደንስ ያለ አሁን አዲስ አበባ ውስጥ ለምሳሌ አንድ ነጥብ ስምንት ነው። በጣም ሞደርናይዝድ የሚባል ወይ ደግሞ በጣም ሰለጠን የሚባል ቦታ ነው አንድ ነጥብ ስምንት ነው። እንደዛ እንዲሆንም አይፈልግም በናሽናል ደረጃ በአንዳንድ ሀገሮች እይታ የኔም እንደ ግለሰብ ሳየው ሁለት የሚለው ሳይሆን አትሊስት ቢያንስ ከሁለት ትንሽ ጨምር ያለ አማካይ የሁለት መጠን ሊኖረን ይገባል። ህዝብ ችግር በማይሆንበት ደረጃ ያለን አቅምና ሀብት በበቂ ሁኔታ መደገፍ በሚችልበት ሁኔታ እስካረግን ድረስ ጥሩ ነው ባይነኝ እና አንዱ የሚለወጠው እሱ ነው። ሁለት ሺ አምሳ ማለት ነው ሁለት ሺ አምሳ ፕሮፌሰር ንጋቱ ረጋሳ አክለው እንዳሉት አሁን ባለው የህዝብ ቁጥር እድገት ኢትዮጵያ ውስጥ በየዓመቱ እስከ ሶስት ሚሊዮን ሰዎች ይጨመራሉ። ይህ የህዝብ ቁጥር መጨመር ደግሞ የጸጥታ ችግር እስከ መፍጠር የደረሰ ጉዳት ሊያስከትል እንደሚችል አስታውሰዋል። ሌላው የአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ዶክተር የሽጥላ ወንድሜነህ ግጭትን ለማስወገድ መወሰድ አለባቸው ካሏቸው እርምጃዎች የተወሰኑትን ጠቁመዋል። የሰላም መሠረተ ልማት መገንባት ያለበት ይመስለኛል እና አሁን ትኩረት እየተደረገበት አይደለም። በእኛ አገር ነባራዊ ሁኔታ እርግጥ ነው የሰላም ሚኒስቴር አለ እና በተዋረድም ደግሞ የተለያዩ ከዚህ ጋር ተያያዥነት ያላቸው መዋቅሮች እንደተዘረጉ አውቃለሁ። ነገር ግን ለሰላም የምንሰጠው ለዚህ ለሰላም መሰረተ ልማት የምንሰጠው ትኩረት ለሌሎች የመሰረተ ልማት ግንባታዎች የምንሰጠውን ያህል ከፍ ያለ አይደለም እና አሁን ያሉ ግጭቶች አብዛኞቹ በቀላሉ ቀረፉ የሚችሉ ሊመክኑ የሚችሉ በጣም ከትንንሽ የሚነሱ ናቸው። አሁን በጣም ሀገራዊ ወደሆነ ደረጃ መጥተው ትልልቅ ግጭቶችን እየፈጠሩ ያሉ ስለዚህ የሰላም መሰረተ ልማቱን በደንብ አድርጎ ጠንከር ስራ መሰራት አለበት። ከዚህ በተጨማሪም ደግሞ አሁን ሌሎች አለማት እየተከተሉ ያሉትን ተሞክሮ ቅድም አንስቻለሁ። ለምሳሌ የሰላም ምህንድስናን መጠቀም አለብን። ሰላም ለግጭት ተጋላጭ የሆኑ አካባቢዎች መለየት አለባቸው። ከህዝብ ቁጥር መጨመር ጋር በተያያዘ የሚያጋጥሙ ፈተናዎች ግን ጊዜያዊ ናቸው ብለዋል። ህዝባችን አቅማችን በሚል ርዕስ በጠቅላይ ሚኒስትር ጽሕፈት ቤት ከተካሄደ የፓናል ውይይት በኋላ ያነጋገርኳቸው እነዚሁ ባለሙያዎች በተባበሩት መንግስታት ድርጅት የወጡ መረጃዎችን መነሻ በማድረግ የተሰሩ ግምቶች እንደሚያሳዩት የኢትዮጵያ ህዝብ ቁጥር ከ122 ሚሊዮን በላይ ነው ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ጥር 14 2015 ዓ ም የአማርኛ መሰናዶ ነው በመከታተል ላይ የምትገኙት ተከታዩን መሰናዶ ላስተዋውቃችሁ የኢትዮጵያ ዘመናዊ ከፍተኛ ትምህርት በታሪክ ውስጥ እንደ ሀገሪቱ የዘመናዊነት ታሪክ አጭርና ከባድ ችግሮች ተጨብጦ የተያዘ መሆኑን የሚታዩና ተጨባጭ የሆኑ መረጃዎች ያረጋግጣሉ። ለእነዚህ ተቋማት ተግዳሮትና ፈተናዎች ሁነኛ መፍትሄ መስጠት መቻል የሀገሪቱን ዘላቂ እድገትና ልማት ዋስትና መስጠት እንደሆነም ይታመናል። ትምህርት ሚኒስቴር በቅርቡ የጀመረው ሪፎርምና የለውጥ እርምጃም የዚህ መፍትሄ አንድ አካል እንደሆነም የትምህርት ሚኒስቴር የአስተዳደርና መሰረተ ልማት መሪ ስራ አስፈጻሚ የሆኑት ዶክተር ሰለሞን አብርሃ ይናገራሉ። መለስካቸው አምሃ ከእርሳቸው ጋር ቆይታ አድርጎ ነበር። ቀጥሎ ይቀርባል። ባለፉት 30 ዓመታት በኢትዮጵያ የሚገኙ ከፍተኛ የትምህርት ተቋማት ማለትም ዩኒቨርሲቲዎች ቁጥር ያውም በመንግስት የተገነቡና የሚተዳደሩ ብቻ ቢያንስ ቢያንስ በ14 እጥፍ ጨምሯል። በአንጻሩ የትምህርት ጥራቱ እያድር መዳከሙና አሁን እጅግ በሚያሰጋ ደረጃ መድረሱ ሁሉም የሚስማማበት ነው። ይህን ተቃርኖ ለመፍታት በትምህርት ሚኒስቴር የተጠናውን ጥናትና እየተወሰዱ የሚገኙ እርምጃዎችን በተመለከተ ያሉ መረጃዎችን እንዲነግሩኝ ነበር ዶክተር ሰሎሞን አብርሃን የጠየቅኳቸው መንግሥት የከፍተኛ ትምህርት ተቋማትን በመገንባትና በማስፋፋት ረገድ ትልቅ ድርሻ ኑሮት ሲሰራ ነው የቆየው። ባለፉት አስር ዓመታት ሶስት አስር ዓመታት የከፍተኛ ትምህርት ተቋማት እንደሚታወቁ ከጊዜ ወደ ጊዜ እየጨመሩ ነው የመጡት። በ1973 ዓ ምት ሁለት የከፍተኛ ትምህርት ተቋማት ወይም ዩኒቨርሲቲዎች ነው የነበሩ በመንግስት ዩኒቨርሲቲ ደረጃ፣ አሁን በጠቃላይ በመንግስት ደረጃ ምሳ ደርሰናል። በግል ወደ 345 ዩኒቨርሲቲዎች እና ኮሌጆች ደርሰዋል። በከፍተኛ ትምህርት ተቋማት መስፋፋት ረገድ መንግስት በከፍተኛ ደረጃ ልዩ ትኩረት ሰቶ ሲሰራ እንደቆየ ሁሉም የሚታወቅ ነው። ከዚህ ጋር ተያይዞ ግን ባለፉት አመታት ደግሞ በተቃራኒው የትምህርት ጥራት ስራችን በከፍተኛ ደረጃ ትልቅ ስንክሳር ያጋጠመውና ችግር ውስጥ የወደቀበት ሁኔታ ነው የነበረው ሶ የትምህርት ጥራት መጓደል ከጊዜ ወደ ጊዜ እየቀነሰ እየቀነሰ እየቀነሰ አሁን በከፍተኛ ችግር ላይ ችግር ላይ ወርቋል በሚባልበት ደረጃ ይደርሷል። እሱን ለማከምና እሱን ለማዳን ደግሞ የተለያዩ የሪፎርም ስራዎች እንደ ትምህርት ሚኒስትር እየተሰሩ ነው ያሉት የሪፎርም ስራዎቹ መነሻ የተደረጉት የትምህርትና ስልጠና ፍኖተካርታ ጥናት ከተደረገ በኋላ የትምህርትና ስልጠና ፍኖተ ካርታው ያመጣቸው የራሱ የሆኑ ምክር ሀሳቦች አሉ እነሱ ምክር ሀሳቦች መሰረት ተደርጎ ነው እየተሰራ ያሉ ከነዚህ ውስጥ አንደኛው ምንድነው ሁሉም ተቋማት አንድ አይነት ስራ ወይም አጠቃላይ ዩኒቨርሲቲዎች ሆኖ ነው እስካሁን የቆዩት አንድ አይነት ዩኒቨርሲቲዎች ናቸው አንዱ ምክር ሀሳብ የተሰጠው እነዚህ ተቋማት ትኩረትና ተልኮ ይሰጣቸው ይለያዩ በሚል ታሳቢ የተደረገ ተቋሞቻችን የመለየ ስራ ሊሰሩት ዩኒቨርሲቲዎቻችን በዋናነት በሶስት ከዛም በአራት ሊባል በሚቻል ደረጃ ተለይተዋል። ዩኒቨርሲቲዎቻችን አንደኛ የምርምር ዩኒቨርሲቲ ተብሎ ትኩረትና ተልኮ ተሰጥቷቸው፣ ለምሳሌ የምርምር ተልኮ ተሰጥቷቸው ትኩረታቸው ደግሞ በዛው ልክ ምን ምን ላይ ማተኮር እንዳለበት እያንዳንዱ ዩኒቨርሲቲ አራት አምስት ኤሪያዎች ላይ እንዲያተኩር ተደርጓል። አንዱ ሱ ነው ሶ የምርምር ዩኒቨርሲቲዎች አሉን። ሁለተኛው የአፕላይድ ሳይንስ ዩኒቨርሲቲዎች የሀገርን ችግር ከመፍታት አኳያ ስኪልፉል የሆነ ተማሪ ተወዳዳሪ ከመፍጠር አኳያ የአፕላይድ ሳይንስ ዩኒቨርሲቲዎች ተብለው ተለይተዋል። ሶስተኛው የአጠቃላይ ዩኒቨርሲቲዎች ተብለው በዋናነት ተማሪ ከማፍራት አኳያ ፎከስ የሚያደርጉ እና ደግሞ የሳይንስ እና የቴክኖሎጂ ዩኒቨርሲቲ ተብሎ የተለዩበት ሁኔታ ነው ያሉ እና አንዱ ምክረ ሀሳብ ተቋማትን በትኩረት እና በተልዕኮ የመለየት ነገር ነው እሱን ተሰጥቷል። ሌላውና ቁልፍ ጉዳይ ደግሞ በምክረ ሀሳቡ የተቀመጠው ተቋማትን ራስገዝ እንዲሆነ እንዲሆኑ የማድረግ አሁን አንተ ከመጣበት አኳያ ጋር ተያይዞ ያሉ ስራዎች ናቸው። ተቋማትን አውቶኖመስ ማድረግ ስንል በዋናነት ተቋማትን አስተዳደራዊ በሆኑ ጉዳዮች አካዳሚያዊ በሆኑ ጉዳዮች የፋይናንስ ስርዓታቸውን በተመለከተ የሰው ሀብት ስርዓታቸውን በተመለ የተመለከተ ተቋማት በነፃነት ከጥያቄነት ጋር የሚተገብሩበትን ስርዓት የመተግበር ጉዳይ ነው። የራስ ገዝ ዩኒቨርሲቲ ስርዓት ማለት ነው። ይሄ ዝግጅት በየደረጃው በየዩኒቨርሲቲው ይቀጥላል ማለት ነው። በየእርከኑ ባስቀመጣችሁት መስፈርት ይሄ አሰራር ወይም ራስን በራስ ማስተዳደር አውቶኖመስ ማድረግ በአጠቃላይ ለሀገር፣ በተለይ ደግሞ ለዩኒቨርሲቲዎቹ፣ ለመምህራኑ እና ለተማሪዎቹ የሚሰጠው ወይም የሚያስገኘው የተለየ ጥቅም ምንድን ነው? ድም እንዳልኩት አንዱ የዚህ ስራ የገባንበት እንደ ሀገር ያለንን የትምህርት ስርዓት ስብራት ለማከም ነው የሚል ነው። ሰው ትምህርት ጥራት ወርዶ ብለናል። ለዚህ ትልቅ አቅም ሊሆን የሚችለው ጥራት ያለው ትምህርት በማረጋገጥ ረገድ አቅም ይፈጥራል ብለን ነው የምናስበው። አንደኛ በተቋሞች ደረጃ ብቃት ያለው የሰው ኃይል ይደራጃል። ብቃት ያለው የሰው ኃይል የሚደራጀው ስለዚህ ብቃት ያለው የሰው ኃይል ወይም ብቃት ያለው መምህር ፋክልቲ ካለ ብቃት ያለው ትምህርት የመፍጠር የማምጣት እርምጃ አለው በራሱ ሆነ። ሁለተኛ ተቋማት ራስ ገዝ በሚሆኑበት ሰዓት ለመማር ማስተማሩ ለምርምር የሚያገዛቸውን የመሰረተ ልማትና ፋሲሊቲዎች በማሟላት ረገድ አቅም ይፈጥርላቸዋል። በራሳቸው እየወሰኑ ለትምህርት ስርዓቱ ግባት የሚሆኑ ነገሮች መፍጠር ይችላሉ። ያ ማለት ሄዶ ሄዶ ከትምህርት ጥራቱ ላይ የራሱ የሆነ ኢምፓክት ነው ያለው። እንደ ሀገር ስናየው እንግዲህ ኢንዱስትሪዎች እየተስፋፉ ነው ያሉት። እንደ ሀገር እነዚህ ኢንዱስትሪዎች ደግሞ የሚንቀሳቀሱት በተማሪ ሳይል ነው። ሶ በተቋም ደረጃ ጥራት ያለው ትምህርት ማራገጥ ከቻለ፣ ጥራት ያለው ትምህርት ማራገጥ ማለት ለኢንዱስትሪው ግባት ሊሆን የሚችል ሊመግብ የሚችል ምርታማ የሆነ ዜጋ በማቅረብ ረገድ ትልቅ አቅም ይሆናል። ያ ደግሞ ማለት የምርትና ምርታማነትን በኢንዱስትሪ ዘንድ የማሳደግ እንትኑ እንድምታው ከፍተኛ ነው። ለሀገራችን ኢኮኖሚም በተመሳሳይ ውጤታማ የሆነ ስራ መስራት ይቻላል ማለት ነው። እሱ እንደ ትልቅ አቅም የሚሆንበት ሁኔታ ነው ያለው። ሁለተኛ በከፍተኛ ትምህርት ስርአታችን ውስጥ ራሱ ስርአቱ በማሻሻል ረገድ የከፍተኛ ትምህርት ስርአቱ ኤፊሽንት እንዲሆን ኤፌክቲቭ እንዲሆን ቀልጣፋ እንዲሆን ውጤታማ እንዲሆን በማድረግ ረገድ የራሱ የሆነ እንድምታ ይኖረዋል ማለት ነው። ከፍተኛ ትምህርት ተቋማት ወይም ዩኒቨርሲቲዎቹ ራሳቸውን በራሳቸው አስተዳድሩ ያስተዳድሩ ራሳቸውን ይቻሉ ነጻ የሆኑ ሲባል በመንግስት በኩል መታለፍ የለባቸውም የሚባሉና የተሰመሩ መስመሮች አሉ። እንግዲህ ተቋም ነጻነት ያው ከጥያቄነት ጋር የሚሰጠው እንደ መንግስት ይሄ እነዚህ እነዚህ ያደርጋሉ ተብሎ የተቀመጠ ነገር አይኖርም፣ ግን ማንኛውም ስራ ሲሰራ ከጥያቄነት ጋር የሚሆነው አመራር ይኖራል። አመራር ምደባ ያቀርቡ። ለምሳሌ የአስተዳደራዊ ነጻነት ስንል ምን ማለታቸው ነው? አስተዳደራዊ ነጻነት በዋናነት ተቋማት የሀብት ማፍራት እንዲችሉ ይረዳቸዋል። በስማቸው አክሲዮን የመግዛት ህንፃ የመገንባት ሀብት የማፍራት እድል ይኖራቸዋል። ኢንተርፕራይዞችን የማቋቋም እድል ይኖራቸዋል። ተቋሙ በራሱ የራሱን መዋቅር የመፍጠር አመራሩን የመሾም የራሱን አመራር የመሾም አወዳድሮ ብቃት ያለው ተቋሙን ሊያሻገር የሚችል አመራር የመሾም እድል ይኖረዋል ማለት ነው። ፋይናንስ ጋር ስንመጣ የሰው ኃይል ሀብታቸውን የማስተዳደር የሚመነጨውን ገንዘብ የመጨመር ሀብት እንደፈለጉ የመጨመር ሀብት የማመንጨት እድል ይፈጥርላታል። ያ ያ ማለት ተቋማቱ ሀብት የማፍጠር እድል ሲኖራቸው ለመማር ማስተማር ማነቆ የነበረባቸውን የግብዓት ግብዓቶችን የማሟላት እድል ይኖራል። በአሁኑ ሰዓት እንዳንድ መሰረታዊ ችግር የሚታየው ምንድን ነው? በተቋሞቻችን ላይ የመሰረተ ልማትና የፋሲሊቲ አቅርቦቶች፣ የግብዓት አቅርቦቶች እጥረት አለ። ነው ሶ ተቋማቱ በዚህ በልኩ ኦፕሬት ማድረግ ሲጀምሩ፣ ነፃ ሲሆኑ፣ ሀብት ማፍጠር ሲጀምሩ ለመማር ማስተማር፣ ለምርምር ስራዎቻቸው አቅም ሊሆኑ የሚችሉ ግብዓቶችን ማሟላት የሚችሉበት እድል ይፈጠራል ማለት ነው። ስለዚህ ነፃ ይሆናሉ፣ ራስ ገዝ ይሆናሉ፣ በራሳቸውን ያስተዳድራሉ። ግን እያንዳንዱ የአሰራር ስርዓት አለው። ስራ የሚሰራው በነፃነት ነው። ከመንግስት አቅራገብነት ሆኖ ይሰራሉ፣ ግን ተጠያቂነት ይኖረዋል ማለት ነው። ተጠያቂነት ይኖረዋል። ሀብትን በአግባቡ የመጠቀም ስርዓት ይኖራቸዋል። የራሳቸው አሰራር ስርዓት ይኖራቸዋል። ገንዘባቸው እንዴት መጠቀም እንዳለባቸው፣ ግዢ እንዴት መፈጸም እንዳለበት ራሱ አሰራር ስርዓት ይኖረዋል። በዛ አሰራር ስርዓት መሰረት ተልኮውን በማያሰናክል መልኩ ፍሌክሲብል የሆነ የፋይናንስና የሰዋል አስተዳደር ስርዓቶች ይኖራቸዋል። ግን እነዚህ የሚፈጸሙት ከተጠያቂነት ጋር ነው። እንደ ግለሰብ እዛ ቦታ ላይ የሚቀመጥ ማንኛውም አመራር ከተጠያቂነት ጋር ስራውን ይሰራል ማለት ነው። ግን የመንግስት ጣልቃ ገብነት እና ቁጥጥር በከፍተኛ ደረጃ የሚቀንስበት እድል ይኖራል ማለት ነው። ይህ አሰራር ዘለቄታ እንዲኖረው መንግስት እስከምን ድረስ መደገፍ ይኖርበታል? እንግዲህ የመንግስት ሚና የሚሆነው ቀጣይነት ነው። አሁን በአንዴ የራስ ገዝ ስታደረጋቸው በአንድ የምትለቃቸው አለ። በአንዴ አትለቃቸውም። ፕሮሰስ ነው፣ በሂደት ነው የሚሆነው። ቅድም እንዳልኩትም አቅምም የመፍጠር ጉዳይም ሂደት ነው። ተቋሞቹ ራሳቸውን በራሳቸው ማስተዳደር አለባቸው ስንል ዛሬ ኦቨርናይት ሁሉ ነገር ለቀህ ገንዘቡንም ይዘህባቸው የሚቀጥል አይደለም። ስሩ ታይም በፕሮሰስ ነው። እኛም ያስናስቀምጥ የራስ ገዝ አስተዳደር ፌዛ ነው፣ ፌዛ ነው። ሶ ቀድሞ የሚወጣ ቀድሞ እንደ ተቋሞቹ ኢፊሸንትና ኢፌክቲቭ የመሆን ብቃት ነው የሚወርስ ነው ተቋሙ ቶሎ ሙሉ በሙሉ ራስ ገዝ ሆኖ ሊወጣ ይችላል። የሚችል ከሆነ ከመንግስት የበጀት ጫና የሚርቅ ከሆነ ሚኒትሊ ያ በጣም በመንግስት የሚፈለግ ነገር ነው። ወራት ማታና እሱ ይሆናል ብለን እናስባለን። ስለዚህ የመንግስት ድጋፍ ቀጣይነት ነው የሚኖረው። የመንግስት ድጋፍ ይኖረዋል። በመሰረተ ልማቱን ፋሲሊቲ ያልተሟላላች ተቋማት አሉ። እነሱን የማሟላት ስራ የመንግስት ሚና ይሆናል ማለት ነው። ስሩታይም ቀስ በቀስ መንግስት ራሱን ከ ከፍተኛ ትምህርት ተቋማት የሚወጣበት ሂደት ነው የሚፈጠረው። ብዙ የመንግስት ዩኒቨርሲቲዎች ዋና ዋና ተልእኮቻቸውን ከግብ ለማድረስ ትልቅ እንቅፋት የሆነባቸው ትክክለኛ ራስን በራስ የማስተዳደር ነጻነት አለመኖሩ ነው ይላሉ። ትምህርት ሚኒስቴር አሁን ተግባራዊ ሊያደርገው ያሰበው የተቋማቱ ራስን በራስ የማስተዳደር አሰራር እነዚህ እንቅፋቶች እንዴት ያስወግዳል? እንግዲህ ተቋማት ያው በእንግዲህ ባይዘው ያው አውቶኖሚ ወይም ራስ ገዝ አስተዳደር በኢትዮጵያ መጀመሪያ አይደለም። አሁን በአፄ ዘመን አዲስ አበባ ዩኒቨርሲቲ ራስ ገዝ ተቋም ነበር። ቻርተርድ ዩኒቨርሲቲ ነው ይሰራል ነበር። ከዛ በኋላ ነው ከደርግ ስርዓት በኋላ ነው ወደ መንግስት ሙሉ ቁጥጥር የገቡት ዩኒቨርሲቲዎችና ተሞክረዋል ነው ዩኒቨርሲቲዎቻችን፣ ታሪካችን የሚያሳየው ያንኑ ነው። ሶ አሁንም ወደ እዛ ቁርጠኝነት ነው መንግስት ያለው። መንግስት በኩል ከፍተኛ ቁርጠኝነት ነው ያለው። ተቋማት ራሳቸውን አስተዳድረው የተሰጣቸውን ተልዕኮ በዋናነት እንግዲህ እንደሚታወቀው የከፍተኛ ትምህርት ተቋማት ዩኒቨርሲቲዎች ኃላፊነት፣ አንደኛ ብቃት ያለው ሀገርን ሊያሻግር የሚችል ምርትና ምርታማነት ሊያሳድግ የሚችል እውቀት ያለው ክህሎት ያለው አመለካከቱ የተቀረጸ የሰው ኃይል አፍርቶ ለገበያ ማቅረብ ነው። ዋናው መሰረታዊ ልማናቸው ከዚህ ጎን ለጎን ደግሞ ችግር ሊፈታ የሚችል ምርምር ማካሄድ ነው። ችግር ሊፈታ የሚችል ስንል ሳይንሳዊ ምርምሮች በማካሄድ ሀገርን ሊያሻግሩ የሚችሉ ፈጠራዎችን በመፍጠር ለሀገር ትልቅ አቅም መሆን ነው። ዓላፋ ሀላፊናቸው ስለዚህ የራስ ገዛ አስተዳደርም ስንተገብር እንደ መንግስት ዋናው እነዚህን ተልኮዎች ተቋማት እንዲያስታኩ መደላድል ለመፍጠር ነው ምክንያቱም በተቋማት ዘንድ እየተነሳ ያለው ጥያቄ ምንድ ነው ተቋማቱ ነፃ ሁነን እንደፈለግ የምንመራመርበት አካባቢ ሁኔታ የለም ራስ ገዛ አይደለንም የሚል ነው የተነሳ ያለ ይህንን ለማድረግ ነው ዋናው የመንግስት የሰጣቸው ተልኮ አለ የመንግስት ተቋማት ናቸው ቀጣይም የመንግስት ተቋማት ነው የሚቀጥሉት ግን በነፃነት ራሳቸውን እያስተዳደሩ ትክክለኛ የአካዳሚክ ተቋማት ሆነው የምርምር ተቋማት ሆነው ሀሳብ የሚፈልቅባቸው የሀሳብ የበላይነት የሚተዳደሩ ተቋም እንዲሆኑ፣ ለሀገር በሁሉም መስኩ፣ በዲሞክራሲ ስርዓት ግንባታውን በምንም መስኩ ምሁራን አስተዋጽኦ የሚያደርጉባቸው ተቋማት እንዲሆኑ ለማስቻል ነው። ሰው መንግስት በዚህ ረገድ ቁርጠኝነት አለው። ግፊቱም ያለው ኦነስትሊ ስፒኪንግ ከመንግስት በኩል ነው። በመንግስት በኩል ነው። ከፍተኛ ግፊት ያለው ተቋማቱ አውቶኖመስ እንዲሆኑ ራስ ገዝ እንዲሆኑ በማስጨነቅ ረገድ የመንግስት ፍላጎት ከፍተኛ ነው። ይሄ እንዲሳካ እና ይሄ እስከሚሳካ ድረስ የኛ የመንግስት ሚና ወይ የትምህርት ሚኒስተር ሚና የሚቀጥል ነው ማለት ነው። ይህንን ነገር ለማድረግ አሁን በእናንተ በኩል የሰው ኃይል ማሻሻል ነው። በመሰረተ መሰረቷ እንዴት አድርጋችሁ ይህን የምታሟሉት የተቋማቱ ሚና ነው የሚነሱ አሁንም የመንግስት ሚና አለም። እዚህ ላይ ግልጽ ለማድረግ ተቋማት አውቶኖመስ ከሆኑ በኋላ የአሰራር ስርዓት ይቀመጥላቸዋል። የፋይናንስ አሰራር ስርዓት ይቀመጣል። ራሱ ተቋሙ የፋይናንስ ስርዓቱን እንዴት መፈጸም እንዳለበት ይገባል። የሰው አስተዳደር ስርዓቱን፣ የሰው ኃይል ቅጥሩን፣ እድገቱን፣ ዝውውሩን፣ የሬል ስትራክቸሩን፣ የደሞዝ መጠን የመወሰን ሁሉ ስልጣን ይሰጣቸዋል። የራስ ገዛ አስተዳደር። ለምሳሌ አንድን ሰራተኛ በጣም ተቋሙን ሊያሻገር የሚችል አቅም ያለው ነው ብሎ ካመነ በደሞዝ ተደራድሮ ሊቀጥሩ ይችላል። የውጭ ሀገር ኤክስፒሪያንስ ስና እሱ ነው አሁን አውቶኖመስ የሆኑ ተቋማት ራስ ገዜ የሆኑ ተቋማትም ተሞክራቸው ነው። ሶ የራሱን ስኬል የማውጣት ተቋሙ የራሱን ስኬል የማውጣት ሊሆን ይችላል። ምሳሌ አዲስ አበባ ዩኒቨርሲቲ የሚከፍለው የሰላሪ ስኬል እና የመምህራን ሰላሪ ስኬል እና ባህር ዳር ዩኒቨርሲቲ የሚከፍለው ሰላሪ ስኬል ሊለያይ ይችላል፣ እንደ አቅማቸው እንደ ደረጃቸው ማለት ነው። ስለዚህ በዚህ ደረጃ ተቋሙ በራሱ የሚወስነው ውሳኔ ነው የሚሆነው እኛ መንግስት ውስጥ ገብተን የምንወስነው ውሳኔ አይኖርም። የሰው ሀብት ጉዳዩም ይሄንን ቅጥር ይሄንን አስወጣ ይሄን አስገባ የሚል ኃላፊነትም የለንም። አሁንም ባደረገው ፍርታት ማለት አሁንም ባለው አስራ ስርዓታችን መንግስት በከፍተኛ ትምህርት ተቋማት እጁን ከቶ የመምህራን ቅጥር እየፈጸመ አይደለም። መምህራን ቅጥር የሚፈጸመው በተቋማት ነው። እና አሁንም ባለው ደረጃ ባላቸው አውቶኖሚ ነው እየሰራ ያሉት፣ የአካዳሚክ ፍሪደማቸውን የምናይበት ሁኔታ አለ። ሰው መምራን የሚቀጠሩት በተቋም ደረጃ ነው። ተቋማት በኮሌጅ ደረጃ በዲፓርትመንት ደረጃ የሚያስፈልጋቸውን ክራይቴሪያቸው አወጥተው ቫካንሲ አወጥተው ይቀጥላሉ። በዝውውርም የሚያሟሏቸው የሰው ኃይሎች ካሉ የሚዘዋወረውን የመምህር ፕሮፋይል አይተው የስራ ልምዱን አይተው ይመጥነናል፣ ይህን ተቋም ቢመጣ ያግዛል ብሎ ሲያስቡ ከአንድ ዩኒቨርሲቲ ወደ አንድ ዩኒቨርሲቲ ዝው የማድረግ ስልጣን ስቲል ቁልፍ መንግስት ባለሥልጣናት በዩኒቨርሲቲዎች በቦርድ አባልነትና ሰብሳቢነት ተቀምጠው ውሳኔ እያስተላለፉ፣ ዩኒቨርሲቲዎቹ እንዴት ነው ራሳቸውን በራሳቸው በነጻነት ሊያስተዳድሩ የሚችሉ? ተማሪዎች የትምህርት መስካቸውን ለመምረጥ ያላቸው ነጻነት እንዴት ነው የሚያዘው? እነዚህንና ሌሎች ተያያዥ ጥያቄዎችን በሚቀጥለው የመጨረሻ ዝግጅታችን ዶክተር ሰለሞን ይመልሱታል። ለማንኛውም ብላቴን ጌታ ማህተም ስላሴ ወልደ መስቀል ስለ ሀገራችን ትምህርት ከዛሬ 53 ዓመት በፊት ዝክረ ነገር በተሰኘው መጽሐፋቸው እንዲህ ብለውን ነበረ። እርምጃችንን ወደ ሥልጣኔ ጎዳና ለመምራት ያስፈልግ የነበረ፣ ዛሬም ወደፊትም ልናደርገው የሚገባን ልጆቻችን ጥበብን እንዲያፈሩ መጣር ነው። ይህም ካልተፈጸመ ማለት የሕክምና፣ የመሐንዲስነት፣ የሕግ፣ የእርሻ፣ የማዕድን የልዩ ልዩ የእጅ ጥበብ ሥራ ተማሪ ቤቶች ካልተከፈቱና ሕፃናት እንደ እህልና እንደ ውሃ አስፈላጊያቸው የሆነውን ትምህርት ካላገኙ አገር ከከፍተኛ ሥልጣኔ ደረጃ ይደርሳል ብሎ ማሰብና መመኘት ዘበት ይሆናል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት የአማርኛ መሰናዶ ነው። ዝግጅቶቻችንን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ እንድትከታተሉ እንጋብዛለን። ከዚህ በተጨማሪም ዌብሳይታችን ቪያም ሀሪክ ዶት ኮም ላይም ታገኝኑ ኗላችሁ። ከምሽቱ መሰናዶዎች በተጨማሪ ሌሎች ትንታኔዎችና ርዕሰ ጉዳዮችም በዚሁ ድረገጽ ላይ አሉ። እነዛንም እንድትከታተሉ ነው በአክብሮት የምንጋብዛችሁ። አብራችሁን ስለሆናችሁ እናመሰግናለን። ወደ ተከታዩ መሰናዶ ከመሻገራችን በፊት ግን እዚህ ላይ በሃሌሉያ ተክለ ጻድቅ ተወዳጅ የተሰኘ ሙዚቃ እረፍት እናደርጋለን። የማለ ቆንጆ ሃሌሉያ ተክለ ጻዲቅ ተወዳጅ እያለች ያዜመችውን ሙዚቃ ነበር የጋበዝናችሁ። እናንተም እንደወደዳችሁት ተስፋ እናደርጋለን። የምሽቱ የአማርኛ መሰናዶ ከዋሽንግተን ዲሲ መተላለፉ ይቀጥላል። ኤደን ገረመው ከአሜሪካ ድምጽ ባለሙያዎች ጋር በመሆን መሰናዶውን እየመራው አብሬያችሁ ዘልቃለሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰብአዊ ክብር ነፃነትና ፍትህ ለሁሉም በሚል መሪ ቃል ከሰሞኑ ባስተናዳው የፊልም ፌስቲቫል 15 ፊልሞች ለእይታ ቀርቧል። በፌስቲቫሉ ከቀረቡት ፊልሞች መካከል ክሱት የተሰኘው ፊልም አንዱ ነው። ፊልሙ ህብረተሰቡ በሴቶች ላይ ያለውን አመለካከትና በሴቶች ላይ የሚፈጸሙ ጥቃቶችንም ይቀኛል። የክሱት ፊልም ፕሮዲውሰርና ተዋናይ አማኑኤል የሺወንድን ዘጋቢያችን ገብረ ሚካኤል ገብረ መድህን አነጋግሮታል። ቀጥሎ ይቀርባል። እስኪ ራስህን አስተዋውቀን። አማኑኤል የሺወንድ ይባላለሁ የክሱት ፊልም ፕሮዲውሰር እና ተዋናይ ነኝ። ክሱት ማለት ክስተት፣ የተከሰተ እንደማለት ነው ሴት ዋና ገጸ ባህሪ ለመስራት ነው የሞከር ነው። በህይወታችን እንደምናውቀው በተለይ እንደኛ ኢትዮጵያ ውስጥ እናቶቻችን፣ እህቶቻችን ሰፊ የሆነ ሙያ ቤቶቻችን ውስጥ አላቸው። በተለይ ቤተሰብ በመመሰረት ልጆችን በማሳደግ በማኖር መፍትሄ በመስጠት መለኛ በመሆን ትልቅ አስተዋጽኦ ያበረክታሉ እናቶች ወይም እህቶች ይህንን ነገር ወደ ፊልሙ ያመጣ ነው። ሀገራችን ውስጥ ነባራዊ እውነታው ምንድን ነው ብለን እሱን አጥንተን ሁላችንም በየቤቶቻችን ሴት ጀግኖች ስላሉ ወደፊት አምጥተን መስራት የሞከርነው ማለት ነው። አንዲት ሴት ከራሷ ሕይወት አልፋ በሰዎች ሕይወት ውስጥ ተከስታ ክስተት ሆና የሰዎችንም ሕይወት መስመር ለማስያዝ የምትጠር ጀግና ሴት ነው ለመሳል የሞከርነው ይህንን ፊልም ለመስራት ያነሳሳ ሀሳብ ወይ ምክንያት ምንድን ነው? ፊልም ለመስራት ማሰብ የስነ ጥበብ ገፊ ነው። ራሱ ገፍቶ ገፍቶ ፊልም እንድትሰራ ያድ ሊያደርግ ይችላል። በዋነኝነት ክሱት የሚለውን ፊልም ለመስራት ግን ያነሳሳ የኔም የደራሲና ዳይሬክተሩም ዋነኛ ፍላጎት ግን እንደነገርኩህ አካባቢያችንም አስተውለን ነው። ለምሳሌ እኔ ወደ ቤትህ ስታስተውል ወደ ራስህ ስትመለከት እናቴ በእኔ ህይወት በእኔ መንገድ ዛሬ በደረስኩበት ቦታ ላይ የከፈለችው መስዋዕትነት ቀላል የሚባል አይደለም። ብንመረምረው በጣም ሰፊ ነገር ነው የሚያስተላልፈው። የእናቶቻችን ውለታ ይህን ነገር እንዴት አድርገን ዋና አድርገን መግለጽ እንችላለን ብለን ስናስብ ልናወራ የምንችለው በፊልም ብቻ ስለሆነ ነው የመረጥ ነው። ይህንን ርዕስ መርጠን ለመስራት የሞከር ነው። ሌላው ግን ሁለተኛና ሶስተኛ እያልን የምንዘረዝራቸው ነገሮች አንዳንዴ ሰዎች በተለይ ማህበረሰብ አንድ መንደር ለሚሰራው ስህተት ተጠያቂ አይሆንም። ለሚያሳድጋቸው ልጆች ወይም ደግሞ ለሚኮረኮማቸው ልጆች ተጠያቂ አይሆንም። አንድን ጥሩም ልጅ፣ አንድን መጥፎም ልጅ ራሱ ማህበረሰቡ ሊቀርጸው ይችላል። ግን ከዛ በኋላ ማህበረሰቡን አጥፍታሃል ብሎ የሚወቅ ሰው የህግ አካልም ሌላም ሰው የለም። ልናወራ የምንችለው ይህንን ልጅ እናንተ ናችሁ ያሳደጋችሁት ብሎ ማህበረሰብን ሊወቅስ የሚችለው ፊልም ነው እንጂ ሌላ አካል ስለሌለ በፊልም ማውራት ስላለብንም ጭምር ነው። ክሱት በሚለው ፊልምህ በትክክል ምን መልእክት ማስተላለፍ ነው ያሰብከው? በስሱ እንዲገነዘቡት የምንፈልገው ገፊ አለመሆንን ነው፣ አንድን ሰው ማግለል ያንድን ሰው ሐሳብ አለማዳመጥ ወይም ደግሞ ስህተቱን በስህተት መንገድ ተነጋግሮ መፍታት አለመቻል ወደ አልታሰቡ አደገኛ አቅጣጫዎች ሊመራ እንደሚችል ይህንን ቆም ብሎን ሁላችንም እንድናስተውል ነው። ሁለተኛው ማውራት የፈለግ ነው፣ ግን ማህበረሰቡ ብቻ አይደለም፣ እንደ ሀገርም እንደ ሕዝብም ለሴቶቻችን፣ ለእናትና እህቶቻችን የምንሰጠውን ሚና የምንሰጠውን አስተሳሰብ የምንረዳበትን መንገድ አቅጣጫውን እንድንለየው ነው ምንድን ነው መሰለ የሚሰሩት ስራና የዋሉልን ውለታ በጣም ትልቅ ነው። እንደ አገር እንደ ህዝብ እንደ ትውልድ ወይም ደግሞ እንደ ልጅኔ ለምሳሌ የምንሰጣቸው ክብርና የምንሰጣቸው ቦታ ግን ትንሽ ነው። ይሄ ተራርሞ እንዲሄድ ነው። አንድም ማስተላለፍ የፈለግ ነው መልክት ከዚህ ከዚህ አንጻር ለሴቶች የምንሰጠውን ግምትና ሚና ማረም ስለፈለግን ነው። ሌላው ለምሳሌ በብዛት የስነ ጥበብ ስራዎቻችን ላይ ለባሎቻቸው ከረባት የሚያስሩ ወይም ደግሞ የሆነ ምንድን ነው ጠበቃ መሆን፣ አማካሪ መሆን ምናምን እንደዚህ አይነት ትምህርት ለተማሩ ሰዎች ነው አብዛኛውን ጊዜ ቦታችን የምንሰጠው ወይም ደግሞ ከተሜ ለምንለው ሰው እኛ የሰራ ነው ደግሞ እታች ያለው ማህበረሰብ ውስጥ ተቀላቅላ የምትኖር መቀመም የምትችል፣ አረቄ ማውጣት የምታወቅ ከዛ በኋላ ረቂውን ደግሞ ለተጠቃሚ ማከፋፈል የምትችል ያ ማለት ሂሳብ የምታውቅ ከዛ በኋላ ደግሞ የእንጀራ እናት ሆና ልጇን ደግሞ የእሷ ያልሆነው ልጅ በጣም በመውለድ የምትችል ቤተሰብ መምራት የምትችል ከራሷ ህይወት አልፋ ለሰው ልጅ ህይወት የምትተጋ ፍትህ ካልተሰጣት ፍትህን ፈልጋ የምትታገል እስከ ሰዎች ፍትህን መጠበቅ ሳይሆን ራሷ ፍትህን ለመፈለግ የምትታገል የሚያዳምጣት ሳይሆን ወይም ደግሞ በምትጨቆንበት አካባቢ ውስጥ ራሷ እንድትደመጥ ማድረግ የምትችል ሴት ነው ለመስራት የሞከርነው ነው ማለት ነው። ይሄ ተላልፏል ብለን እናስባለን። የኢትዮጵያ ሰብአዊ መብቶች ኮሚሽን የፊልም ፌስቲቫል ተሳታፊ ነበርክ። ፊልሙ እዛ ለመታየት በቅቷል እና እንዴት ተመረጠ? እዛ ፊልም ፌስቲቫል ላይ ለመታየት የኢትዮጵያ ሰባዊ መብቶች ፊልም ፌስቲቫል አምስት ከተማ ተደርጓል። የአንዱ የኛ የመረጡት የኛ ፊልም ነበረ። የሰባዊ መብት ያው ስለ ፍትህ ነው ዋና ጉዳዩ። ስለ ፍትህ ሲወራ የኛ አንደኛው ፍትህ ነበር። ሁለተኛው ደግሞ እነዚህ የሴት ልጅ ጥቃት ላይም ጭምር ያወራ ስለነበረ በሁለቱም ምክንያት ነው የተመረጠው የእኛ ፊልም በዋነኝነት የሕግ አካላት ለጉዳዩ ቅድሚያ ባለመስጠት ወይም ደግሞ ሌላ የተሻለ ነው ወይም ደግሞ ሌላ ቅድሚያ መስጠት አለበት ብለው ላሰቡት ጉዳይ ጊዜ ሲሰጡ የእሷን ርዕስና የእሷን ችግር ስለዘነጉት በራሷ መንገድ ፍትህ የምትፈልግ ጽባልን ይሳል ነው። እዚህ ውስጥ ምን ያወራል መሰለህ? የህግ አካላት ሳያመዛዝኑ ቶሎ ብለው ወደ ችግሩ መድረስ የማይችሉ ከሆነ ችግር የደረሰባቸው ሰዎች በራሳቸው መንገድ ፍትህን መፈለግ ይጀምራሉ። በራሳቸው መንገድ ነገርን ማስተካከል ይጀምራሉ። በራሱ መንገድ ፍትህን ማስተካከል የምትችል ከሆነ ልከኛ ፍትህኑ ልታገኙ ትችላለህ። ያልሆነም ደግሞ ጥፋት ልታጠፋ ትችላለህ። በዚህ ምክንያት ይመስለኛል የሰብዓዊ መብቶች ኮሚሽን ፊልማችንን አንድም የመረጠበት ምክንያት ይሄኛው ነው። ሁለተኛው ደግሞ ሴት ልጅ ላይ በሚደርሰው ጥቃት ነው። አንደኛው ገጸ ባህሪ አንዲትን ምስኪን አግቶ ለወራት እየደፈረ ታማ ሕክምና እንዳታገኝ እያደረገ ምናምን የሚሰራ ነው። እዚህም ላይ ስለሚያወራ ሁለቱም ላይ ስለሚነጋገር፣ ለዚህ ነው እንግዲህ የሰብአዊ መብቶች ይህንን ፊልም የመረጠው። አምስቱን ከተማ ላይ ጥሩ አቀባበል ነበረው። ዋናውን ተመልካች እንድናገኝ ያድርጎናል። ስለ ፊልምህና ስለ መልእክቱ ስላጫወትከን እጅግ አድርጌ አመሰግናለሁ። አመሰግናለሁ እናንተን ገብረ ሚካኤል። ለምሽቱ መጨረሻ ወዳደረግነው ዘገባ ነው የምንሻገረው። በዳካር ሴኔጋል፣ በዚህ ሳምንት መግቢያ ላይ በተካሄደው የ2023 የአፊርማ የሙዚቃ ውድድር ላይ እጅግ ብዙ ኢትዮጵያውያን አርቲስቶች በተለያዩ የሙዚቃ ዘርፎች የታጩ ሲሆን ሁለቱ እድል ቀንቷቸዋል። ካስማሰ ሰዋሰው በሚለው ዘመነኛ ስራው ምርጥ የምስራቅ አፍሪካ ወንድ አርቲስት ተብሎ ሲሸለም፣ ሌላው የአፋን ኦሮሞ ዘፋኝ ጉቶ አበራ ደግሞ ዴሚ በተሰኘው ዘፈኑ በምርጥ አፍሪካዊ ጃዝ ዘርፍ ተሸላሚ ሊሆን ችሏል። ሁለቱንም አሸናፊዎች ለማናገር ብንሞክርም ጉቶ አበራን ግን ልናገኘው አልቻልንም አስከትለን ታዲያ ከካስማሰጋ ማሰጋ ስለ አፊርማ ሽልማቱና ስለ ሰዋሰው ስራው ያደረግኩት ቆይታ ቀጥሎ ይቀርባል ያው ደስ የሚል ስሜት አለው ያው እግዚአብሔር ይመስገን በዚህ በቅርብ ሁለት አመት መትርም ደግሞ እንደዚህ መተዋወቅ መቻል ትልቅ ነገር ነው ጠብቀህ ነበር አሸንፋለሁ ብለህ ምን ነበር የጠበቅከው ነገር ያው እንግዲህ በውጤ የሚሰማኝ ነገር ነበር ከሶትማ አንድ አናታም ብዬ አስብ ነበር። ዝግጅቱ እንዴት ነበር? ያው እንዴ በቦታው አልተገኘሁም ነበር። የኔ ባልደረባ ማራናታ ቪዲዮን ዳይሬክት ያደረገው እሱ በቦታው ተገኝቶ ነበር እ በቪዲዮ እንግዲህ መገኘት ያልቻልከው በምን ምክንያት ነበር? አልተገኘ አፊርማ እንግዲህ በአፍሪካ ካሉ እንደ ኮራ ካሉ ትልቅ ባሉ የሽልማት አይነቶች መካከል አንዱ ነው። ይሄ ለአንተ እንደ ወጣት አርቲስት ምን ማለት ነው? ትልቁ ሀሳብ ያው ሀሳብም የማጋራት ነው። ሙዚቃም ሰብታይትል አለው እና እኔ በማነሳቸው ሀሳቦች እንዲያዩት ጊዜ ነው። ከዛም ከነሱ ጋርም በምንሰራበት ጊዜ እኔ አንደኛ ባ ያሳያል ብ አስባለሁ እሺ ስለተሸለመው ሙዚቃ ደግሞ እናንሳ። ሰዋሰው ነው የሚለው እና አሁን እንግዲህ እንዳልከው ሀሳብህን ማስተላለፍህ ነው እና እዛ ላይ በዋናነት ከሌሎቹ የሙዚቃ ስራዎቹ ለየት ብሎ ልታነሳ የፈለግከው ሀሳብ ወይም የሚያስተላለፍከው መልእክት ምንድን ነው ትላለህ? በብዛት ሀሳብ የሚያተኩረው ያው እንግዲህ ፍቅር፣ ሰላም ላይ ነው ቀናነት ይ ሀሳቦች ላይ ነው አስተክረው እዛን ሀሳቦች በገላጎ ለእነሱ ያሳያል ነው ያሰጉት ና ሁላችንም ከአንድ ያው አንድ ቤተሰብ እንደሆነ እንድናስብ እርስ በርስ በደንብ የምትዋወቅ ብዬ ነው አሳቡ ያነሳው፣ አንድ ነን የሚለውን መልዕክት ለማሳየት ነው። ፍቅር፣ ሰላም፣ ቀናነት የሚሉት ነገሮችን አሁን የጠራሃቸው በጥበብ ስራ ውስጥ አብዛኛውን ጊዜ ማጠንጠኛዎችህ ናቸው። ልትመርጠው የቻልክበት ምናልባት ከዘመኑ ጋር ተያይዞ ነው የመረጥከው ለምንድን ነው አሁን እነዚህ ሀሳቦች በዚህ ጊዜ ለማብራራት የሚከብዱ ነገሮች ናቸው። ግን ቃሉ ያው እንጂ በቃ ቢሰፍን ሰላም እንዲኖር፣ ፍቅር እንዲኖር ሁሉ ጊዜ እንጠራዋለን እና እናስዋለን ሀሳብ፣ ያንን ሀሳብ ብዙ ጊዜ ያው በተለያየ እንግዲህ እይታ እያየን እለት እለት እንግዲህ እንቅስቀሳችን እያሻሻለን እንመጣለን ብዬ ያስብ። ምናልባት አሁን ያለንበትን ዘመን ብዙዎች እንደ ጨለማ ዘመን ወይም ደግሞ እንደ ሽግግር ዘመንም የሚወስዱት አለ እንደ ሰው አተያይ ነው የሽግግር ዘመን ብዙ ጊዜ ፍክት ብሎ ምን እንደሚፈጠር ወደፊት አይታይህም ግን ብዙ ለውጦች አሉ ማህበራዊ ፖለቲካዊ ቀናም የሚባሉ አሉታዊም የሚባሉ ለውጦች አሉ ና አንተ ከዛ አንጻር አለምን ወይም ደግሞ አሁን ያለውን ዘመን እንዴት ታየዋለ ያው ለአሁን እንግዲህ መረጃ የትጉልታ እንዲጣረት ማድረግ የሚቻለው መንገድ ስላለ መንገድ ስላለ በተገቢ መንገድ ልንጠቀምበት ያው እንግዲህ በእኛ መልከታ ያለውን ነገር ሀሳባችን ለዓለም ማስተዋወቅ ልንችል ይህ እንደ ኢትዮጵያዊ አርቲስት ያሰብኩት እዛ ውጪ ሰዎች ሁልጊዜ ለዚህ ዓለም የራሳቸውን እይታ አላቸው። ያንን እይታ ሲጋሩት ነው ሙሉ ዓለም የዓለም ታይኖር ዜ ማስበል እንደ አንድ ሰው እንደ አንድ የዚህ ዓለም ዜጋ ሀሳቤም በዚህ መልኮ አስተላልፋለሁ። ያለ ግዲሽ ደግሞ ሚዩዚየም ጊዜ አያለን። አሁን እንግዲህ በቅርብ ጊዜ ነው የመጣኸው። በቅርብ ጊዜ ግን ብትመጣም በጣም እጅግ ተወዳጅነትን አትርፋሃል። ከዛም በተጨማሪ ደግሞ አሁን ተጽዕኖ ከኢትዮጵያ አልፎ ወደ አፍሪካም እየተሻገረ ነው እና እንደው በአንተ መንገድ ለሚሄዱ ወጣት አርቲስቶች ምን ትመክራለህ? ያንተ ስኬት ምክንያቱ ምንድን ነው? አንተ ባል ጥያቄ ነው ግን አንተ ባል ስለት እኔ የራሴን ተሞክሮ ስናገር እኔ በግል በግሌ ያሳለፍኳቸው ነገሮች የተሰሙኙ ስሜቶች ነው በሙዚቃ ውስጥ የምናገረው። ስለዚህ ሙዚቃ ውስጥ ያሉት ሀሳቦች ሰዎችም እንዲያነሳሳቸው ስለሆነ በዛውም የኔን ተሞክሮ ለማጋራት ስለዚህ የራሴ የግል ተሞክሮ ስለሆነ ያው እንግዲህ ከአፍሪካ ውጪ ማብራራት ይችላሉ ስለመሰራው ስራ ማለት ነው። እነሱም እንደዛ አይነት መንገድ ቢያዩ ከጠቀማቸው የወስዱታል ብዬ አስባለሁ። ሰዋሰው በሚለው ስራህ ላይ አብረሃቸው ሙዚቃውን የሰራህባቸው ማህበረሰቦች አሉ። ሀመር፣ ዳሰነች እና ካሮ እንደሚሰኙ እዛው የሙዚቃ ቪዲዮ ላይ ገልጸኸዋል። እና መሀል ላይ የምትለው ነገር አለ። እኛ የናቅነውን ሌሎች ያከብሩታል ብልሃል። ምን ነበረ? ሌሎች ሲያከብሩት ያገኘኸው እኛ ንቀ ነው የነበረው እና ማንሳት ያለብን ያልከው ነገር ምንድን ነው? ያው በቦታው ስንሄድ ያው እንግዲህ ቪዲዮ የምናያሳየው ስንጎበኝ ያለው እዛ ጌጦቹ የጌጣጌጦች ምናምን የተለያዩ ስራዎች ይሰራሉ። እዛ የደድበት ማለት ነው። ዛ ላይ እነዚህ ቆርኪ፣ የተለያዩ ነገሮች የወዳደቁ ነገሮች አንስቶ ወደ ሆነ ጌጥ ነት ሲቀይሩት ይታላል። ስለዛም ደግሞ ጊዜያቸውን ሲያሳልፉ አብሮ ይዘምራሉ፣ ይጫወታሉ። እና ያ ብዙ ጊዜ እኛ ሙዚቃ ላይም አይታልም። እና አብሮ መስራቱ ሀሳብ የተቀባበሉ ሲጠሩ ማየት በጣም የሚገርም ነገር ነበረ። እነዛ እነዛ ነገሮች እንዲያዩበት በሚል ነው የሴቶቹን እንግዲህ፣ ያው ፕሮዲሰር ሆኖ ምክና ማክ ሲሰራው የነሱ ዜማ ጠዋታ ነበረ። ያኛንም ለማየት ነው። ከዛም ደግሞ ድንበር የላቸውም ማህበረሰቦች ወደ ኬንያም ያልፋሉ። የእኛም ሀሳብ ድንበር የለውም። ስለዚህ ለምን እንደዚህ አያደግም ካስማሰን እንግዲህ በቀጣዩ አመት የት ይሆናል የት ይደርሳል ብለን እንጠብቀው አሁንስ እጅህ ላይ ያሉ ስራዎች አሉ ወይ ምን እያደረክን ያለው ያው ይህን እንግዲህ ሙዚቃ ስንሰራ ህይወት መንገድ ነው ሆነ አሁን እንግዲህ ስቱዲዮ ነው ያለው ሁሉ ሙዚቃ እንሰራለን ግን ስራውን ለማስወጣት ለማምጣት ለህግ ለማቅረብ ሁ እንግዲህ ምክክር ያስፈልጋል ጊዜ ሰተን ነውና በየትኛውም አጋጣሚ ሙዚቃ ለአወጣ እንደምንችል ነው የማቀው። እሺ የሚሰሙ አድማጮች ካላስቸገርኩህ ከዚህ ከሰዋሰው ላይ አንድ ስንኝ ብትልልኝ ደስ ይለኛል፣ የማይከብድህ ከሆነ ም ሰዋሰው በሰላም ዓለም ቸር ውሎ ማደር፣ በሰላም ሀገር ነፃነት፣ ፍቅር፣ ጤና ለሁሉም ዘራ እንዳለም ዘራ እንዳለም እሺ፣ አመሰግናለሁ። በጣም ካስማሰ በድጋሚ እንኳን ደስ አለ ስለነበረን ቆይታ እጅግ አብዝቼ ነው የማመሰግነው። አሁንም ቀጣዩ ዘመን ደግሞ የስኬት እንዲሆንልን ነው የምመኘው። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን የቅዳሜ ምሽት ጥር 14 2015 ዓ ም መሰናዶ እዚህ ላይ ይፈጽመናል ኤደን ገረመው መርሃ ግብሩን በመምራት ብርሃን ኃይሉ በቅንብሩ ፂዮን ግርማ በምሽቱ ዋና አዘጋጅነት ታብረናችሁ ቆይተናል በካስማሰ ሰዋሰው ሙዚቃ ነው የምንሰናበታችሁ በነገው ምሽት እንገናኝ ጤና ይስጥልኝ I'm <laughs> not